አንቲ ውቱ እጽ ቡሩክ እጸ ሕይወት ወእጸ መዳኒት ህየንተ እጸ ሕይወት ዘውስተ ገነት ዘኳንጂ እጸ ሕይወት በዲበ ምድር ፍሬሃ ኪኒ ፍሬ ሕይወት ውቱ ወዘበልአ እምኔሁ ሕይወት ዘላለም ይሃዩ ጽጌ ዘስተርአየ እምኔኪ ዘሰናዬ መሃዛ ይምህዝ በሃበላ ምርዎ ውስተ ኩሉ አጽናፈ አለም ዘበይንቲሃው ተነበ ዳዊት በመዝሙር እንዘይብል ከርቤ ወሚያ ወሰልክም ናልባስ ሰሎሞን አብይ ተነበየ ወይቤ ጽናን ፍይ ከመጽና ሲን ገነት እጹ ትህቴ መራት ገነት እጹ ታዘቅት ትምት ፍናወዚአኪ ገነት ገነት ምስለ ፍሬ አቅማ ቆም ምስለ ናዶ ዘም ስለ መጽሪ ቀጺመታት ወቀናንሞስ ምስለ ኩሉ ፀ ሊባኖስ ከርብየ ወአልው ምስለ ኩሉ መቅደመ ፍረታት ነቃ ገነት ታዘቅተ ማይ ሕይወት ዘይውዝም ሊባኖስ ወልኪ ሳይሎይ ክፍለነ ሳሊ ለነ ቅዱስ